የሁለቱ ድርጅቶች ተወካዮች ለተባበሩት መንግስታት የሰብዓዊ መብት ምክር ቤት እንደነገሩት በርካታ ኤርትራውያን አሁንም የዕድሜ ልክ ያሉትን ወታደራዊ አገልግሎትና በመሠረታዊ መብቶቻቸው ላይ የሚደርሰውን ጥሰት ሽሽት እየተሰደዱ ነው። የኤርትራ መንግስት አንድም ነፃ መገናኛ ዘዴ እንዲኖር አይፈቅድም። በርካታ ጋዜጠኞችና አቀንቃኞችን እንዳሰረም ነው ይላሉ የድንበር የለሽ ዘጋቢዎች አርስኤፍ በፈረንሳይኛ ምህጻሩ የአፍሪቃ ክፍል ኃላፊ ክሌ ካህን ስሪበር አከሉበት። ከ2001 እንደ ጎርጎርያኑ አቆጣጠር ጀምሮ ነፃ ጋዜጦች በሙሉ ተዘግተው ጋዜጠኞች በሙሉ ታስረዋል። ከዚያን ጊዜ ጀምሮ ኤርትራ ውስጥ የግልና ነፃ ፕረስ የለም። ሁሉም መገናኛ ዘዴዎች፣ ቴሌቪዥን፣ ራዲዮና ጋዜጦች በሙሉ በመንግስት ቁጥጥር ስር ናቸው። ጋዜጠኞቹም የማስታወቂያ ሚኒስቴር ተቀጣሪዎች ናቸው። ስለዚህ ነፃ ይ ኢንዲፐንደንት ኤርትራ ከዓለም አቀፉ ማህበረሰብ ጋር የነበራት ግንኙነት በቅርቡ መሻሻሉን አንዳንድ ዘገቦች ጠቁመው ነበረ። የተባበሩት መንግስታት ድርጅት ባልደረቦች ቢያንስ አንድ እስር ቤት መጎብኘታቸውም ተዘግቦ ነበረ። ክሌ ካህን ስሪበር እንቅስቃሴዎቹ መኖራቸውን ያምናሉ። ይሁንና እውነታውን ለመቀባባት የተደረጉ ነው ያሏቸው እነዚህ እርምጃዎች ተወስደዋል ግን በጣም በዝቅተኛ ደረጃ ለመቀባባትና ለህዝብ ግንኙነት ፍጆታ የተደረጉ ናቸው። በኤርትራውያን የዕለት ከዕለት ኑሮ ላይ የሚያመጡት ለውጥ የለም። በርካታ ቁጥር ያላቸው ሰዎች አሁንም እየተሰደዱ ነው። የጠቀስከው እስር ቤት የሰባዊ መብት አቀንቃኞች ወይም ጋዜጠኞች የታሰሩበትም አይደለም። እስር ቤቱ መጎብኘቱ በእርግጥ ጥሩ ነው ግን በአሁኑ ወቅት ፖለቲከኞች የታሰሩበት አይደለም። ኤርትራም ራሷን ግልጽ ለማድረግ እርምጃዎች መውሰዷ የሚበረታታ ነው። ይሁንናም እነዚህ ዓላማዎች ለኤርትራ ሕዝብ በሚጠቅሙ መልኩ ገቢራዊ እንዲሆኑ እርምጃዎቹ ይበልጥ መጠናከር አለባቸው። የኤርትራ ውጭ ጉዳይ ሚኒስትር ከሁለት ሳምንት በፊት ለተባበሩት መንግስታት ድርጅት የሰብአዊ ምክር ቤት መንግስታቸው ለሰብአዊ መብትናም ለሰዎች ክብር ልዩ ትኩረት እንደሚ ሰጥ አስታውቀው ነበረ። ሁለቱ ድርጅቶች ግን የሚኒስትሩን መግለጫ ከተጨባጩ እውነታ ጋር የሚቃረም ብለውታል። ዓለም አቀፉ ድርጅት የኤርትራን የሰብአዊ መብት ይዞታ የሚመረምሩት ልዩ አጥኚ ስራቸውን እንዲቀጥሉ ያደርግ ዘንድም ድርጅቶቹ ጠይቀዋል። የታሰሩ ጋዜጠኞች በአሁኑ ወቅት ስላሉበት ሁኔታም የኤርትራ መንግስት መረጃ እንዲሰጥ አሳስበዋል። كأمتات بفيت بزوغ أزنوت سربية موطع الجم ملمرة جادر برا <applause> በፈረንሳይ የኤርትራ አምባሳደር ግን ይህን አስተባብለው ነበረ። ለአምባሳደሯ በጻፍነው ደብዳቤ መረጃው ውሸት ለመሆኑ ማረጋገጫ እንዲሰጡን ስንጠይቃቸው ግን ጋዜጠኞቹ ስላሉበት ሁኔታም ስለመኖር መሞታቸውም ምንም አይነት ማስረጃ አልሰጡም። ለአምስት ዓመታት ያክል ታስረው የተለቀቁ የትምህርት ማሰራጫ ራዲዮ ጣቢያ ጋዜጠኞች እንኳ ስለ ጉዳዩ መናገር አይፈልጉም። ብዙዎቹ ከሀገር ወጥተዋል። ሌሎቹ ደግሞ መናገር አልፈለጉም። ምክንያቱም ለደህንነታቸው ስለሚፈሩ። የኤርትራ መንግስት የሰብአዊ መብት ይዞታውን እንዲያሻሽል ዓለም አቀፉ ማህበረሰብ አሁንም ግፊቱን ያጠናክር ዘንድ ወይዘሮ ክሌ ካህን ስሪበሪ ጠይቀዋል።